የሰኔ 15ቱን የአማራ ክልል መንግስት ባለስልጣናት ጥቃት ተከትሎ በጸረ ሽብር ሕጉ ተጠርጥረው ከታሰሩት መካከል 22 የሚሆኑ የአዲስ አበባ ነዋሪዎችን መብትና ጥቅም ለማስጠበቅ እንደሚሰራ የሚናገረው የአዲስ አበባ የባላደራ ምክር ቤት ባልደራስ አባላትና የአማራ ብሔራዊ ንቅናቄ አባላት በዛሬው ዕለት የዋስ መብታቸው ተከብሮላቸው ተፈተዋል። ራሱን የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ ብሎ የሚጠራው ሰብሳቢ አቶ እስክንድር ነጋ ጋዜጠኛ ኤልያስ ገብሩን ጨምሮ አራት የሚሆኑ የባልደራሱ አባላት እንደተፈቱ ገልጿል። በጥቅሉ የተፈቱት ሀያ ሁለት ናቸው። ሀምሳ ዘጠኝ የህሊና አስረኞች አሉ በአዲስ አበባ ውስጥ። ከነዛ ውስጥ ሀያ ሁለቱ ዛሬ እንዲፈቱ ተወስነዋል። ከነዛ መካከል የእኛ አባላትና አመራር ራስ በሙሉ ተፈጥተዋል። ከእኛ መካከል ከተፈቱት መካከል ስራ አስፈጻሚ ኮሚቴ አባል የሆኑት ሰይሌ ያስገቡና ስንታየው ቸኮል ይገኝበታል። እንዲሁም መርከቡ ሀይሌ እና አዳም ወጀራ ይገኝበታል በተጠርጣሪነት ከታሰሩትና በዛሬው ዕለት ከተፈቱት መካከል አንዱ የባልደራስ የህዝብ ግንኙነት ስራ ኃላፊ ስንታየው ቸኮል ስለነበረው የክስ ሂደትና ስለአፈታታቸው እንዲ ይላል። እንግዲህ እኛ ነጻ ብለው መታወቂያ እንትን ብለው ነው የወጣ ነው ተ አስራ አምስት በተፈጠረው የባለስልጣን ግድያ መፈንቅለ መንግስት ተብሎ የተገለጠበት እሱም ዓላማ ተደርጎ ነው ፖሊስ ያሰረት ያለፉት አራት ወራት በዚህ ጉዳይ ላይ ፖሊስ ማስረጃ ያለ ብለው እኛን ጠርቶ በእስር ቤት እንኳን የምርመራ ምንም አይነት ምርመራ አላደረገም። አንድ ጊዜ ብቻ ነው ወይም በግል እንኳን የጠረግ በየቀኙም የአዲስ አበባ ባላደራ ምክር ቤት የሚንቀሳቀስበትን እንቅስቃሴ አስመልክቶ ተናገር ነው እና ከጉዳዩ ጋር የማይገናኝ ፖለቲካ ጥያቄ ነው የሚጠይቁት። ከዛ ውጪ ምንም አይነት ማስረጃ የሰነድም፣ የሰውም ማስረጃ የለበት፣ ግን ሆን ተብሎ ለጥቃት የተጋለጡበት ኬዝ ነው ይሄ ጉዳይ ከአራት ወር ከስድስት ቀን በኋላ ምንም አይነት ልባስ በመታወቂያ አስይዘን እንደሚወጣ ነው የሆነው እንግዲህ በፀረ ሽብር አዋጁ አራት ወር ይፈቅዳል፣ ለፖሊስ ይሰጠዋል። ይሄ የተወገዘ አዋጅ ነው። በዚህ አዋጅ እኔ ከዚህ በፊት ተምስታ ተደበቃለሁ። ከአራት ወር በኋላ አቃቢ ህግ ክስ ካለ ተጨባጭ ክሱን አደራጅቶ ወደ ክስ ይሄዳል። ካልሆነ ግን መልቀቅ ነው። እኛን አሁን በነፃ መለቀቅ ማለት ነው፣ በመታወቂያ መለቀቅ ማለት ነው። ተመልሶ ኛ ሊጠራ የሚችልበት ነገር ካለ ሊጠራን ይችላል። እኛ ዋናው ነገር እሱ አያሳስበን፣ የሚያሳስበን ያለ ነው። ግን እኛን አሸንፈው ሊወጡ የሚችሉ ሀይሎች ግን እንደሌሉ በተጠባ ጫፋይተናቸው። በሌላ በኩል በዛሬ ዕለት ከተፈቱት ሀያ ሁለት እስረኞቹ መካከል አስራ አራት የአብን አባላት እንዳሉበት የአብን ሊቀመንበር ዶክተር ደሳለኝ ጫኔ ይናገራሉ። እነ ሲያምር ጌጤን ጨምሮ በእነ አስጠራው ከበደ የክስ መዝገብ የነበሩ እና በሲያምር ጌጤ መዝገብ የነበሩ ወደ አስራ አራት ሰዎች ተፈተዋል። ሰባት ሰዎች ደግሞ እስካሁን አልተፈቱም። የተወሰኑት ምናልባት አስጠራው ከበደ ፈንታሁን የሲሳ ያልታሰብና አማረ ምናልባት ነገር ሊፈቱ ይችላሉ የሚል ተስፋ አለ። ክርስቲያን ታደለና በለጠ ካሳ አልተፈቱም። የክርስቲያን ዓርብ ነው። ፍርድ ቤቱ የፈቀደው ክስ መመስረቻ ጊዜ ዓርብ ነው የሚያልቀው። ራሱን የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ ብሎ የሚጠራው የባልደራስ ሰብሳቢ አቶ እስክንድር ነጋ እስካሁን ድረስ በአቃቤ ሕግ የተመሰረተባቸው ክስ ያለመኖሩን ተከትሎ በቀጣይ በፖሊስ ሊጠሩ የሚችሉበት ልዩ ሁኔታ ቢኖርም በመታወቂያ ዋስ መለቀቃቸው ግን የክሱን ሐሰትነት አመላካች ነው ይላል። ከዚህ በፊት ደግመን ደጋግመን እንደምንለው ክሱ የሐሰት ነው። በመታወቂያ ዋስ ለመውጣት የበቁት የክሱ ሐሰት ስለሆነ ነው እንጂ አንድ በሽብር የተጠረጠረ ሰው በመታወቂያ ዋስ ሊጠቃ ይችላል። እኛ ያለው ያደረጋል። አለቃቀቁ ሂደት ፖሊስ ከፈለጋቸው ይጠራቸዋል። ግን ከዚህ በኋላ የሚኖር የፍርድ ቤት ቀጠሮ አይኖርም። የሐሰት ክስ ነው። ቅድም እንዳልኩት የሐሰት ክስ ነው። ምንም ከጉዳዩ ጋር በቀጥታም በተዘዋዋሪ የሚያገናኛቸው ነገር የለም። የአብን ሊቀመንበር ዶክተር ደሳለኝም እስከ ሰባት ሺህ ብር ድረስ በገንዘብ ዋስ የተለቀቁ መኖራቸውን ገልጸው ተጠርጣሪዎቹ ቀድሞም ቢሆን የታሰሩት በፖለቲካዊ አመለካከታቸው ብቻ ነው ይላሉ። አንዳንዶቹ በገንዘብ ዋስ ነው የወጡት። ምናልባት በገንዘብ ዋስ የተፈቱትም ክስ ሊመሰርት ይችል ይሆናል። ዞሮ ዞሮ በፍርድ ቤቱ ለክስ መመስረቻ ጊዜ ሰጥቶት የነበረውን ጊዜ አቃቤ ሕግ አልተጠቀመበትም። ክስ አላቀረበ እንግዲህ ወደፊት ምን ሊወሰን ይችላል? እሱን አብረን የምናየው ነው የሚሆነው። በእኛ በኩል ግን በፊትም ስንገልጽ እንደነበረ እነዚህ ሰዎች የታሰሩት በፖለቲካ አቋማቸው እንጂ ሰኔ አስራ አምስት ከተፈጸመው ወንጀል ጋር የሚያገናኛቸው ነገር አለ ብለን አናምንም ነበርና እስካሁንም ባለው የአራት ወር የእስር ጊዜያቸው በቂ መረጃ የሆነ ማስረጃ አልቀረበባቸውም። አለት ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።